የቴክኒክ እክል ገጥሞን ነው የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ይቅርታን ጠይቃለን። ታክሲዋ አሞልታለች። መስታወት አራጋውም እዚህ ጋቢና አብራኛለች። ሰላም፣ እንደምናመሻችሁ በምሽቱ ዝግጅቶቻችን፣ በኢትዮጵያ በተከሰተው የድርቅ አደጋ ዋና ተጠቂዎች ህጻናት በመሆናቸው ከ6 ሚሊዮን በላይ ህጻናት ለምግብ እጥረት፣ ለበሽታና ለትምህርት መስተጓጎል ተጋልጠዋል። My baby got sick because there's no food. ምንም የሚበላ ምግብ ስለሌለን ልጄ ታሟል። በርካታ ወጣቶች ከኢትዮጵያ የተለያዩ ክፍለ ሀገራት ደግሞ የተሻለ ኑሮ ፍለጋን ወደ መዲናይቱ አዲስ አበባ ይጎርፋሉ። አብዛኞቹ ኑሮ እነሱ እንዳሰቡት ሳይሆን ይቀርና ውሏ አዳራቸው በጎዳና ይሆናል። አሁን እኔ አምሳ ብር ካገኘሁ እሱ አስር ብር ምናምን ካገኘ አንድ ላይ ምግብ ምናምን እንገዛለን። በተረፉ ደግሞ ሱስና ስለነዚህ ወጣቶች ኑሮ ከራሳቸው ከአንደበታቸው እንሰማለን። በሌላኛው አሜሪካዊ የጃዝ ሙዚቃ በደሴ ሁላችንም ተማሪዎች እያለን ብዙ ትልቅ ሙዚቃዎችን ትልቅ ባንዶችን አይተን እንዴት እንደምንገፋፋ እሱ ስልክ ስለሚለን ለሌሎች ተማሪዎች ደግሞ እኛ የምንችለው ነገር ስናበረክት፣ ልክ እኛ የነበረ አይነት ስሜት እንደሚፈጥርባቸው ስለምናውቅ ምን ያህል አስፈላጊ እንደሆነ ሁላችንም ትኩረት ሰተነው አውቀ ነው ነው የመጣ ነው። ከኢትዮጵያ የሙዚቃ ቅኝቶች ስያሜ መገኛ ደሴ ከተማ፣ እንግዲህ ዩናይትድ ስቴትስ ኤምባሲ ያዘጋጀውን የሙዚቃ ዝግጅት አስመልክቶ ዘገባ ይኖረናል። የሳምንቱ የሙዚቃ እንግዳችን ደግሞ ብሩክታዊት ጌታሁን ቤቲጂ ናት። ጋቢና ቪኦኤ አዲሱ ትውልድ ድምፅ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪዮኤ አድማጮች አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። በከፍተኛ ሚስጥረኛነት የሚታወቀው የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ስለ ዋናው አሸባሪ ቢንላደን አገዳደል ትላንት በዝርዝር በትዊተር ይፋ አድርጓል። በብዙ ሺህ የሚቆጠሩ ድርጊቱን የሚደግፉና የሚነቅፉ ሰዎች ደግሞ በትዊተርና በላይክ ምላሽ ሰጥተዋል። አሸባሪው የአልቃይዳ መሪ ቢንላድን ፕሬዚዳንት ኦባማ ባጸደቁት እርምጃ የተገደለው እንደ አውሮፓውያን አቆጣጠር በ2011 ዓ.ም ነበር። ከአምስት ዓመታት በፊት ማለት ነው። ልዩ ኃይሎቹ ፓኪስታን ውስጥ በነበረው የቢንላድን መኖሪያ ቤት ለመሄድ ሄሊኮፕተሮችን ተጠቅመዋል። አስክሬኑ ባህር ውስጥ ተጥሏል። ትዊተር ከተጀመረ አስር ዓመታት ያለፉ ቢሆንም የዩናይትድ ስቴትስ ማዕከላዊ የስለላ አገልግሎት ትዊተርን በመጠቀም የጀመረው ግን ከሁለት ዓመታት በፊት ነው። ሲአይኤ የሚያወጣቸው የሚሆኑ ትዊቶች ስለ ታሪኩ በግዳጅ ላይ እንዳለው ስለተገደሉ ሰላዮች ወይም የባለስልጣኖችን ንግግር ነበር። ይሁንና ቢንላድን ከተገደለ አምስተኛ ዓመቱን በያዘበት በአሁኑ ወቅት ስለ ቢንላድን አገዳደል አንድ ነጥብ ሶስት ሚሊዮን ለሚሆኑ ተከታዮቹ በቀጥታ ትዊት እንደሚያደርግ ሲያይ አስታውቋል። የዩናይትድ ስቴትስ የመዝናኛ ጉብኝት መርከብ ከብዙ አስርት ዓመታት በኋላ ለመጀመሪያ ጊዜ ኩባ መዲና ሀቫና በመግባት በዩናይትድ ስቴትስና በኩባ ግንኙነት መሻሻል ላይ ሌላ መራ ከፍቷል። አዶኒያ የተባለው ሰባት መቶ ሰዎችን ያሳፈረው የመዝናኛ መርከብ ትላንት እሁድ ነበር ከማያሚ ወደብ የተነሳው የአንድ ታሪክ አካል መሆንና አዎንታዊ ለሆነ መጻኢ ዕድል መዘጋጀት አንድ ኩባንያ ሊያገኝ ከሚችላቸው ታላላቅ ክብሮች አንዱ ነው ሲሉ የመርከቡ የዝውውር ኃላፊ አሮልድ ዶናልድ ተናግረዋል። አንድ ተከብሮ በዋለው ሜይዴይ የዩናይትድ ስቴትስ ውስጥ በብዙ ሺህ የሚቆጠሩ ሰዎች በተለያዩ የሀገሪቱ ክፍሎች የ ፈላሽ ሰዎችና የሰራተኞች መብት እንዲከበሩ በመጠየቅ ሰልፎች ተካሂደዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና በኢትዮጵያ በተከሰተው የድርቅ አደጋ ዋነኛ ተጠቂዎች ህጻናት በመሆናቸው፣ ከ6 ሚሊዮን በላይ ህጻናት ለምግብ እጥረት ለበሽታና ለትምህርት መስተጓጎል ተጋልጠዋል። የአሜሪካ ድምፅ ዘጋቢ ማርተ ቫንደር ቮልፍ በድርቁ ምክንያት የተጎዱና አሁን በሚሰጣቸው ሰብአዊ እርዳታ የሚተዳደሩ ሰዎች ከሚኖሩበት መተሐራ አካባቢ ተዘዋውራ ያጠናቀረችውን ጽዮን ግርማ ታቀርበዋለች። በኢትዮጵያ በተከሰተው አስከፊ ድርቅ ምክንያት ወደ አስር ሚሊዮን የሚጠጋ ህዝብ አስቸኳይ የምግብ እርዳታ ይፈልጋል። ከእነዚህ ውስጥም ህጻናት በከፍተኛ ሁኔታ በምግብ እጥረት ተጠቅተዋል። በርቲ ሀዋስ ትባላለች። የሶስት አመት ልጇ በምግብ እጥረት በመጎዳቱ ታሞ ሆስፒታል ተኝቷል። ምንም የሚበላ ምግብ ስለሌለን ልጄ ታሟል። ልጆች ትምህርት ቤት መሄድ አቁመዋል። ምክንያቱ ደግሞ ከብቶቻቸው በድርቁ ምክንያት ያለቁ ቤተሰቦቻቸውን እቤት ውለው ይረዳሉ። የኢትዮጵያ መንግስት በተለይ ከድርቁ ጋር በተያያዘ ለረሃብ የተጋለጡትን ስድስት ሚሊዮን ህጻናት ለመታደግ ረዴት ከሚሰጡ ድርጅቶች ጋር እየሰራ መሆኑን ይናገራል። የህፃናት መርጃ በጎ አድራጎት ድርጅት ሰራተኛ የሆነ ሳሙኤል ተፈራ ህፃናቱ በምግብ እጥረት ምክንያት ለበሽታ እንደሚጋለጡ ይናገራል። የተመጣጠነ ምግብ እጥረትና ረሃብ በሚከሰትበት ጊዜ የህፃናቱ የአይምሮ እድገት ይቀንሳል፣ የማሰብ ብቃታቸው ዝቅተኛ ይሆናል እንዲሁም ለበሽታ ይጋለጣሉ። እስካሁን ከስምንት ሚሊዮን ዶላር በላይ ላስቸኳይ የምግብ እርዳታ የሚሆን ገንዘብ ተገኝቷል። ነገር ግን የኢትዮጵያ መንግስትና የተባበሩት መንግስታት ድርጅት አሁንም አንድ ነጥብ አራት ቢሊዮን ዶላር ለዚህ አመት ያስፈልጋል ብለዋል። ይህ ገንዘብ የሚያስፈልገውም ምግብ ለማቅረብ ነው። አልኮ ቡልቱም ትባላለች። እርዳታ እየተቀበለች ስድስት ልጆቿን ትመግባለች። በድርቁ ምክንያት መንግስት ከሚሰጠን እርዳታ ውጪ ምንም የሚላስና የሚቀመስ ነገር አተናል። በቤታችን ውስጥ ምንም የለም። ልጆቻችንን የምናበላው ምንም ነገር የለንም። የምንጠጣው ውሃም የለንም። በኢትዮጵያ እንዲሁም በምስራቅና በደቡብ አፍሪካ አካባቢዎች በድርቁ ምክንያት አስቸኳይ የምግብ እርዳታ ይፈልጋሉ። እነዚህ ሀገራት ድርቁ የአየር ንብረት ለውጥ ባመጣው ኤሊኖ የተከሰተ ነው ይላሉ።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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15580 ኪሎ ሄርዝ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ6080 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙታላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንዲሁም ይገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሐሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየት ስጡን። ራረጋቢናኤሽን ጋቢናላሻንሻላሻጋበርካታ ወጣቶች ከተለያዩ የኢትዮጵያ ክፍለ ሀገራት የተሻለ ኑሮን ፍለጋ ወደ መዲና መዲናይቱ አዲስ አበባ ይጎርፋሉ። አብዛኞቹ ኑሮ እነሱ እንዳሰቡት ሳይሆን ይቀርና ውሎና አዳራቸው በጎዳና ይሆናል። ከማደሪያ ጀምሮ የዕለት ጉርሻን እንኳ ለማግኘት ይቸገራሉ። አብዛኞቹ ወጣቶችም ረሃቡን፣ እንግልቱን ለመርሳት ብርዱንም ለመከላከል ይረዳል በሚል በተለያዩ ሱሶች ሲጠመዱም ይታያል። ከወጡበት ለመመለስ በፍርሃትና በገንዘብ እጥረት ምክንያት ከመንገድ ይቀራሉ። ከመካከላቸው በአንጻራዊ ሁኔታ የተሳካላቸው ደግሞ ጥቃቅንና አነስተኛ የመንገድ ላይ ንግድ ይጀምራሉ። ሎተሪ መሸጥ፣ ሊስትሮ የመሳሰሉት ተባራሪ ስራዎች ላይ ይሰማራሉ። ከአዲስ አበባ እስክንድር ፍሬው በመንገድ አግኝቶ ያነጋገራቸውና መስታወት አድራጋው ደግሞ ከዚህ በስልክ ያነጋገረቻቸውን አጭር ቃለ መጠይቅ እናቅርብ። አብዛኛዎቹ ወጣቶች የመጡት ከተለያዩ የኢትዮጵያ ክፍለ ሀገራት ነው። ከቤተሰብ ጋር በተፈጠረ ትንሽ ግጭት የወጡትን ጨምሮ፣ የተሻለ ኑሮን ፍለጋ ከራሳቸው አልፈው ቤተሰቦቻቸውን ሊደጉሙ ወደ መንገድ የወጡት ቁጥራቸው ብዙ ነው። በርካታዎቹ ወጣቶች ያሰቡትና ያለሙት ሳይሆን በመቅረቱ ከመንገድ ወድቀው ይቀራሉ። ከጎዳና እንግልቱ በተጨማሪ ላልተፈለገ ሱስ ተገዥም ይሆናሉ። ወደ ሀገራቸው ለመመለስ ቢፈልጉ እንኳን የመሳፈሪያ ገንዘቡን ለማግኘት አይችሉም። በተስፋ መቁረጥ እንደተሞሉ የቀን ቀን ኑሯቸውን ይገፋሉ። የተሻሉት የቅርብም ሆነ የሩቅ ዘመድ ወይ ቀድሞ የመጣ ጓደኛ ያላቸው እንደ ሎተሪ መሸጥና ሊስትሮ የመሳሰሉት ጥቃቅን ስራዎች ላይ ተሰማርተው ኑሮን ለማሸነፍ ይፍጨረጨራሉ። ኢብራሂም ይባላል። ኑሮው ቸርቸር ጎዳና ላይ ነው። ከሀረር ወደ አዲስ አበባ ከመጣ አንድ ዓመት ከስድስት ወር ሆኖታል። እስክንድር ፍሬው አነጋግሮት ነበር። በቃ ከአባቴ ጋር ተጣቼ ነው ከጎደኛ ጋር ይዚህ ገቡ አባትህና እናትህም በምን ስራ ነበር የሚተዳደሩት? እርሻ ምናምን አላቸው። በሬ ምናምን ሁሉ ነገር አለ። ስንት ልጆች አሏቸው አባትና እናት? አንተ ስንተኛ ልጅ ነው? ዘጠኝ ልጆች አሏቸው። አንተ ስንተኛ ልጅ ነው? አረተኝ ለምኜ በቀን የማገኘው የምበላውን ከመሸፈን ሌላ ወደ ሀገሬ ለመመለሻ ለማስቀመጥ እንኳን አይበቃኝም ይላል። አስር ብር ምግብ ከበላ በኋላ ሲጃራ ምናምን አጨሰ። በቃ ሌላው ነገር አሁን ግን የጎዳናው ኑሮ ከብቶታል ወደ ሀገሩ ወደ ወላጆቹ ለመመለስ ለመሳፈሪያ የሚሆነውን ገንዘብ የምትሞላለት ቀንን እየጠበቀ ነው። ዮሐንስ እንድብራ ይባላል። የ17 ዓመት ወጣት ነው፣ ለቤተሰቡ ሶስተኛ ልጅ። ከቤተሰቦቹ ጋር በተፈጠረው ትንሽ ግጭት ወደ ጎዳና ከወጣ አምስት ዓመት ሞላው። ተወልጄ ያደኩት እዚሁ አዲስ አበባ ዮሐንስ ቤተ ክርስቲያን አካባቢ ነው ይላል። ስለ ቤተሰቦቹ ሁኔታ በአጭሩ እንዲህ ብሏል። አባቴ ባላፍተው መኪና ምናምን በቀለም ምናቸው የምታገኙትን ምንድን ነው የምታደርጉት? ሲል እስክንድር ጠይቆት ነበር። አንድ ላይ አሁን እኔ አምሳ ብር ካገኙ እሱ አስር ብር ምናምን ካገኘ አንድ ላይ እናደረገው ምግብ ምናምን እንገዛለን። በተረፉ ደግሞ እሱ ስና ማስትሽ እንጠቀማል። ምድ ማስትሽ ይባል እስቲ ነው ማለት ራስን ያደነዝዛል፣ ለብርድ ይከላከላል፣ እንትን የሚባል ነገር ነው የሚጨስ ነው ምንድን ነውሚሳብ ነው ቤተሰቦች ጋር ተመልሰህ ለመግባት ጥረት አድርገህ ታውቃለህ? በጣም አድርጌ ነበር። ግን ቤተሰብ ምናምን አልፈልግም እኛ ጋር እንዳመጣ ምናምን። እስከ ስንት ያክል ተምረህ ነበረ? እስከ ስምንት። ናትናኤል ናሳ ይባላል። ከወላይታ ውፋ ወረዳ ከሱባ ከምትባል ትንሽ የገጠር አካባቢ ነው የመጣው ወላጆቹ በእርሻ ስራ ላይ ነው የሚተዳደሩት። የተሻለ ስራ አገኛለሁ ብሎ በራሱ ውሳኔ ወደ አዲስ አበባ ከመጣ ስድስት ወር ሆኖታል። ለምን ወደ አዲስ አበባ መጣ? የእኛ ወላይታ ገሱ በምድር ስራ ያለው እንደዛ ነው። ስለዚህ ስራ ፍለጋ መጣ። ወላጆች ወላጆችህ አርሶ አደሮች ናቸው? በማረስ ነው የሚተዳደሩት። አንተ ስንተኛ ልጅ ነህ? ስንት ወንድም ስንት እህት አለ ቤት ውስጥ ማለት ነው? ሁለት ወንድም አለ። ሁለት አዲስ አበባ ለመምጣት ስትወስን ምን ስራ አለ ብለህ መጣህ? ሊስትሮ ሊስትሮና ጆብሎ ምናምን ስራ አለው ብዬ። ስንት ታገኛለህ በቀን ለምሳሌ ሊስትሮ መጥረግ? በየቀኑ አማካኙን የነገርከኝ ወይስ ሁልቀን ቀን ሀምሳ ብር ይዘህ ትገባለህ በየቀኑ በቤት ሀምሳ ሀያ አምስት ብር ቁብ ይገባል። ስንት ብር ነው የሚደርስህ? አንድ ሺህ ብር ከዛ ምንድን ነው ልታረግበት ያሰብኩ አንድ ሺ ብሩ ነው እኔ ባንክ ያዝጋቢቼ ብዙ ብሩ ሰርቼ በቤት ይሰጣለሁ ብዬ ቤተሰቦችን ለመደገፍ ማለት ነው ወደፊት ምንድን ነው እቅድህ ለምሳሌ ትምህርትን መቀጠል ታስባለህ አዎ ትምህርት የመቀጠል አስባለሁ ትንሽ በዚህ አመት ጨርሼ ሁለተኛ ዓመት ትምህርት ይገባለሁ አስረስ ሰልፎር ይባላል ከውላይታ ወደ አዲስ አበባ ከመጣ አራት አመት ሆኖታል ከዚህ በፊት የሕገወጥ ስራ ጀመርኩና፣ ማስጠቃ ምናም ሶፍት ካልፍ ምናም አለ። ይህን እየሰራ ነበርኩ። ህግ ምናም ስለከለከሉ ሊስትሮ ጀመር፣ አማራጭ ስለሌለው የሊስትሮ ስራ። ታዲያ እንዴት ነው? ጥሩ ነው፣ ያው ምንም፣ ያው እጅ ወደ አፍ ነው እንጂ ትርፍ ምናምን ነገር የለም። በቀን ምን ያህል ትሰራለህ? ያው ቀን ቢያንስ ስልሳ ሰባ ብር ብስራ፣ ያው ቤት ኪራይ በአሁኑ ሰዓት አንድ ኪራይ ቤት ሺ ብር ሰባት መቶ ስድስት መቶ ብር ነው የሰራው። በእጅ ወደ አፍ ከዛ ውጪ ያው ቤት ኪራይ ነው። መካሰ ተጠቃሚ ነገር የለም። ለምን ከሀገርህ መጣ? ወደ አዲስ አበባ ያው የተሻለ ከዚ ከሀገር የተሻለ ስራ ብር ከለ ፍላጋ ነው የመጣሁት እንጂ ሌላ ነገር አይደለም። ሀገር ቤት የሚሰራ ነገር የለም። አይ ብዙም ያገዘልኝ አባሴ በጊዜ ሞቷል። እኔ ሰዓት አባሴ ሞቶ ከዛ ማዝር ነው ያላት፣ ያው ሴት ናት ብዙም አቅም የላት። ለዛም እሷም የረዳ ነው። ይህንም ያው የተሻለ ቢሆን በራሴ እንዲቀሳቀስ ነው የመጣሁት። ተጋሪ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 የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። መስታወት አስቀድመን ባቀረብነው ዘገባ ላይ ተጨማሪ የባለሙያ ማብራሪያ ይዘሻል ነው ዶክተር ከአዲስ አበባ የራስ ወርቅ ስለዚህ ሁኔታ ሰፊ መግለጫን የሰጡን በነገው ዝግጅት እንዲሁ እንናገራለን። መንግስት እንዴት ነው እነዚህ ልጆች የሚያየው እንዴት ነው ማን የሚያበረታታቸው? ይሄን የመሳሰሉትን ነገሮች እሳቸው አጠር አድርገው ነግረውኛል። መልካም። ቀጣዩ ዘገባችን ደግሞ ወደ ኬንያ የሚወስደው ይሆናል። ኬንያ ዋና ከተማ ናይሮቢ ውስጥ አንድ የመኖሪያ ህንጻ ተደርምሶ የሀያ ሰው ህይወት ማጥፋቱ ተገልጿል። በዚሁ ከትላንት በስቲያ ቅዳሜ በደረሰው አደጋ ሰባ ሶስት ሰዎች እስካሁን የደረሱበት አልታወቀም። የኬንያ ፕሬዚዳንት ኡሁሩ ኬንያታ ከትላንት በስቲያ የአደጋውን ቦታ ሲጎበኙ የህንፃው ባለቤት በቁጥጥር ስር እንዲውል ትዕዛዝ የሰጡ ሲሆን የናይሮቢ ገዢ ኢቫንስ ከዴሮ ደግሞ ለጠፋው ህይወት ሰበቡ ስር የሰደደ ሙስና ነው ብለዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው ፖሊስና የአደጋ ጊዜ ሰራተኞች እስካሁን የደረሱበት ያልታወቀውን ሰዎች ለመታደግ ፍርስራሹን በማሰስ ላይ ናቸው። በአደጋው ከባድ ጉዳት የደረሰባቸው 12 ሰዎችም በኬንያታ ሆስፒታል ሕክምና እያገኙ ናቸው። የአደጋው መንስኤ ናይሮቢ ላይ የጣለው ከባድ ዝናብ ሲሆን በተለይ ደግሞ ለህንጻው መፍረስ ምክንያት እንደሆነ የተነገረው አጠገቡ ያለ ወንዝ መሙላቱ ነው። ከዚህም በተጨማሪ ሰሞኑን ከተማይቱ ላይ እየጣለ ያለው ከባድ ዝናብ የከተማይቱን አውራ መንገዶችን በመዝጋት በዕለት ከዕለት እንቅስቃሴዋ ላይም ጫና አሳድረዋል። የፈረሰው ባለ ሰባት ፎቅ የመኖሪያ ህንጻ ሲሆን የህንጻው ጥራት ደረጃ ዝቅተኛ መሆንም ለአደጋው ምክንያት ነው ተብለዋል። የናይሮቢ አስተዳደርም ይህ አደጋ ከትናንት በስቲያ ቅዳሜ ከደረሰ በኋላ ከተማይቱ ውስጥ ባሉ ደረጃቸውን ያልጠበቁ ቤቶች ውስጥ የሚኖሩ ግለሰቦች የጥንቃቄ እርምጃ እንዲወስዱ አሳስበዋል። ደረጃዎችን የማይመጥኑ የመኖሪያ ህንጻዎች ችን በንብረትነት የያዙ ባለሀብቶችንም ህግ ፊት እንደሚያቀርብ አሳውቀዋል። የናይሮቢ ከተማ ገዢ ኢቫንስ ኪዴሮ በአደጋው ቦታ ተገኝቶ እየተካሄደ ያለውን የነፍስ አድን ስራ ከተመለከቱ በኋላ ባደረጉት ንግግር ህንጻው በተደረመሰበት አካባቢ የሚኖሩትን ሰዎች ወደ ሌላ ቦታ እንደሚያዛውራቸው አሳውቀዋል። ባለፈው አመት ጥር ውስጥም የአሁኑ አደጋ በደረሰበት አካባቢ የነበረ ባለ ስድስት ፎቅ የመኖሪያ ህንጻ ተደርምሶ ሁለት ሰዎች የሞቱ ሲሆን በወቅቱ የናይሮቢ ከተማ አስተዳደር የህንጻውን ባለቤት ለህግ ፊት ለማቅረብ ቢጥርም ሙስናና ሌሎች እንቅፋቶች ግለሰቡን እንዳንፋረድ አድርጎናል ሲሉ የከተማይቱ ገዢ ሚስተር ኪዴሮ በሰወት አሰምቷል። ባለሀብቶች ወንዝ ዳርም ላይ ህንፃ እንዲገነቡ ፈቃድ ይሰጣቸዋል። እኛ በወንዝ ዳር ሊገነባ ያለውን ግንባታ ለማስቆም ስንሞክር ይቀድሙንና ፍርድ ቤት ሄደው ፈቃዳቸውን ያስለቅቃሉ። ይህ አንዱ ምክንያት ነው። ሁለተኛው ደግሞ ሙስና ነው። አሁን ግን በሚወሰደው እርምጃ ላይ ጣልቃ ለመግባት የሚመጣው ዋጋ ያገኛል። ከትናንት በስቲያ ቅዳሜም የአገሪቱ ፕሬዝዳንት ሁሩ ኬንያታ ቦታውን በጎበኙበት ወቅት የህንጻው ባለቤት በፍጥነት በቁጥጥር ስር እንዲውላዘው የነበሩ ሲሆን ሳሙኤል ካማዊ የሚባሉ ተፈላጊው ባለሀብት እርሳቸው በሚያዙት ፖሊስ ጣቢያ ቀርበው እጅ መስጠታቸውን በናይሮቢ ስታሪያ አካባቢ ፖሊስ አዛዥ የሆኑት ኦፊሰር አሊስ ኪሜሊ አስታውቋል። የኬንያ ሚትሮሎጂ መስሪያ ቤት እንደሚለው ዝናቡ በዋና ከተማይቱ ናይሮቢና በአካባቢዋ መጣሉን ይቀጥላል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ የምትከታተሉት ጋቢና ቪኦኤ ና አሁን የሙዚቃ ሰዓት ነው። የጋቢና ቪኦኤ ዲጄ ዲጄ ፋት እዚህ ስቱዲዮ ይገኛል። ዲጄ ምን ይዛል ዛሬ? እየሰማ ነው እንግዲህ የምታደምጡት የቴዲ አፍሮ ሙዚቃ ነው። የቴዲ አፍሮ ሙዚቃዎቹን እንግዲህ ላይቭ የተቀዱትን ግማሾቹ ጊዮን፣ ግማሾቹ ደግሞ እዚህ በአሜሪካን በነበረው ቱር የተቀዱትን እንዳለ ላይቭ ሰርተው ዩቱብ ፔጁ ላይ ለቀውታል እና ባዲስ፣ ምን ያህል ናቸው ዜማዎቹ? እስካሁን ወደ ስድስት ሙዚቃ ለቀዋል። ግን ያው ሌሎቹ ሚወጣሉ። ሌሎቹ ሁለት ዜናዎች አሉ ሌላው ዜናዎች አሉ። ያው በዚህ ሳምንት የኮረስፖንደንት ዲነር ነበረ። ያው ኦባማ የመጨረሻ ንግግሩን አድርጓል። ከጋዜጠኞች ጋር ተሰባስበው ራት ይበላሉ። እንዲያውም ፕሬዚዳንቱ ቀልድ ይነግሯቸዋል። እሱ አሪፍ እንትን ነበረ፣ ክስተት ነበረ። አይቆጡም፣ ጋዜጠኛ ማለት ነው ፕሬዚዳንቱ። በጣም ደስ የሚል ጊዜ ነበረ። ሌላው የነበረው ክስተት ደግሞ ዘዊኬንድ የሚባለው ወይም አቤል ተስፋ የተባለ ኢትዮጵያዊ ካናዳዊ ሙዚቀኛ አለ። በዓለም ዙሪያ በአሁኑ ሰዓት በጣም ፌመስ ና ዝነኛ የሆነ ነው እሱ እንግዲህ ቶሮንቶ ለሚገኘው ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን ሀምሳ ሺህ ብር ለግሷል። በዚህ ሳምንት እናመሰግነዋለን። ለድርቃ ይሰጠ ነበር ብለነዋል። ያደገበት ቸርች ነው አሉ እና ሀምሳ ሺህ ሰጥቷል። እናመሰግናለን። ዲጄ አሁን ወደ ደሴ ይሆናል የምናመራው ሙዚቃ እናሰማቸው ና ሙዚቃውን እናድምጥ። ካበተሽበታሪ ከኔ ወስቶ ለኔን እንዴት ስኖራ i'm it the and i you the i to ዲጄ፣ ፋትሱን እናመሰግናለን። ቴዲ አፍሮ ነው። ሙዚቃዎቹን ዩቲዩብ ላይ ማግኘት ትችላላችሁ። አት ቪኦኤ አማህሪክ ላይ ፌስቡክ ላይ አስተያየቶቻችሁ እየመጡ ነው ያሉት። ገብረ መስቀል ደምሴ ትናንት ሼክ መሐመድ አላሙዲ በአረጋውያንና አይምሮ ሕሙማን መርጃ ለሚሆን ድርጅት መቄዶንያ 16 ሚሊዮን ብር እርዳታ ሰጡ ዕድሜያቸውን ልዑል እግዚአብሔር ያርዝመው ብሏል። ሌሎች አስተያየቶቻችሁም እየመጡ ነው። ሄኖክ ተስፉ አሜዚንግ ጆብ ቪ አሪፍ ስራ ነው ብሏል። እናመሰግናለን። አሁን አስቀድመን ወዳልናችሁ ወደ ደሴ እንሂድ። አሜሪካዊ የጃዝ ሙዚቃ በኢትዮጵያ የቅኝት መዲና ደሴ፣ እስክንድር ፍሬው ዝርዝሩን ይዟል። ጃዝ በደሴው የወሎ ዩኒቨርሲቲ በአሜሪካውያኑ የጃዝ ወር የአዲስ አበባው የዩናይትድ ስቴትስ ኤምባሲ ያዘጋጀውና በወሎ ዩኒቨርሲቲ ደሴ ካምፓስ የተካሄደው ኮንሰርት ታዋቂ ሙዚቀኞች የተሳተፉበት ነው። እናም ለኮንሰርቱ የተሰጠው ትኩረት አሜሪካውያኑ ለዚህ የሙዚቃ ስልት የሚሰጡትን ቦታ ሳይጠቁም አይቀርም። በኤምባሲው የባህል ክፍል ኃላፊ የሆኑት ለርንድ ዲስ አስተያየትም ይህንኑ ያመለክታል ጃ በቅድሚያ በዩናይትስቴትስ ተፈጥሮ ለዓለም የተበረከተ ብቸኛ የሙዚቃ ስልት ነው ጃዝ። እናም ጃዝ የአሜሪካ ባህል አካል በመሆን ከፍተኛ ቦታ የተሰጠው ነው። ወሩም በዓለም አቀፍ ደረጃ የጃዝ ወር ሆኖ ይከበራል። መሰረቱን በፓሪስ ያደረገው የተባበሩት መንግስታት የትምህርትና የሳይንስ እንዲሁም የባህል ድርጅት ዩኔስኮ በየዓመቱ የሚያከብረው የጃዝ ወር አለው። So we as Americans uh, speak jazz as part of our culture and this year we and በደሴ ካምፓስ ዝግጅቱን ያቀረበው ቡድን ለረጅም ዓመታት በአሜሪካ የኖሩ የተማሩና የሁለቱን አገሮች ባህል የሚያውቁ ሙዚቀኞችም የተካተቱበት ነው። ታዋቂው የቤዝ ተጫዋች ሄኖክ ተመስገን ለረጅም ዓመታት በዩናይትድ ስቴትስ የኖረ በዚያ በሚገኘውና በታዋቂው በርክሌ የሙዚቃ ኮሌጅም የተማረ ነው። ሳክስፎን የሚጫወተው አቢይ ኦስማንም እዚያው አሜሪካ ተወልዶ ያደገና በተመሳሳይ በበርክሌ የተማረ ወጣት ነው። የአገራቱን ባህል ይበልጥ ሊያስተሳስሩ የሚችሉት እንደዚህ ሁለቱንም የሚያውቁ ናቸው ይላሉ የኤምባሲው የባህል ክፍል ኃላፊ ለርንዲስ ዋን ኦፍ ዘ ዩኒክ ቻፕተርስ ኢን አሜሪካን ሂስትሪ ኢዝ ዘ ቻፕተር ኦር ዘ ስቶሪ ዛት ኢዝ አባውት ኢሚግሬሽን በአሜሪካ ታሪክ ውስጥ ልዩ ከሆኑት ምዕራፎች አንዱ የስደተኞች ታሪክ ነው። እናም እንደምታውቀው ኢትዮጵያውያን በብዛት የገቡበት የስደት ታሪክ አለ። ያ ከሆነ በኋላ ባለፉት አርባ ዓመታት ውስጥ የሆነው ኢትዮጵያውያኑ የአሜሪካ ባህል አስፈላጊ አካል መሆናቸው ነው። ስለዚህ ለዚያ እውቀት እውቅና ከመስጠት አንጻር ኢትዮጵያውያን ለአሜሪካ ባህል ያላቸውን አስተዋጽኦ እያተኮርንበት ነው። እናም በአሜሪካ በርካታ ዓመታት የኖረና በተከበረው የሙዚቃ ትምህርት ቤት የተማረው ሄኖክ ተመስገንን የመሰሉ ምሳሌዎች ሲኖሩን ለተመልካቾቻችን የአሜሪካን ባህል በኢትዮጵያውያን ባህል መግለጽ የሚችሉ ትክክለኛ ድልድይ ይሆናል። ሙዚቀኞቹና ድምፃውያኑ በተለይ ከተጀመረ አዲስ በሆነው የዩኒቨርሲቲው የሙዚቃ ትምህርት ክፍል ተማሪዎች ላይ ያሳደሩት በጎ ተጽዕኖ የሚታይ ነበር። ከነዚህ የሙዚቃ ተማሪዎች አንዷ ጌራ ቅዱስ ጳውሎስ ይህንኑን ያብራራችው፣ ለእኔ በጣም ልዩ ስሜት ተፈጥሮብኛል። አንደኛ ሙዚቃ ሕይወት ውስጥ እንደመኖራችን መጠን በጣም የሚያነቃቃ ስራ ነው ያየ ነው እና ሞር በጣም እንድንቀጥል ነው እና ለጃዝ ደግሞ ልዩ ሴንስ እንዲኖረን አድርጓል። ሞር ከክላሲካል በላይ ከአሁን በኋላ ኢንተረስት ሆነ የምንማርበት ኮርስ ነው ቃ ነው። አንደኛ ለግቢያችንም እንደን ነገር ጋር ኮንታክት መደራረጋችን በጣም ጥሩ ነው። ለሙዚቃነት መፍጠራችሁ እና ለሙዚቃውም ትልቅ እድገት ይኖረዋል። እንደኛ ትልቅ መነቃቃት ተፈጥሮብናል እና በጣም ደስ የሚል አጋጣሚ ታዋቂው የቤስ ተጫዋች ሄኖክ ተመስገንም ይህ በጎ ተጽዕኖ የሚጠበቅ እንደሆነ ይናገራል። ሁላችንም ተማሪዎች እያለን ብዙ ትልቅ ሙዚቃዎችን፣ ትልቅ ባንዶችን አይተን እንዴት እንደምንገፋፋ እሱ ስልት ስለሚለን ለሌሎች ተማሪዎች ደግሞ እኛ ምንችለው ነገር ስናበረክት ልክ እኛ የነበረን አይነት ስሜት እንደሚፈጥርባቸው ስለምናቅ ምን ያህል አስፈላጊ እንደሆነ ሁላችንም ትኩረት ሰተነው አውቀ ነው ነው የመጣ ነው። ይሄ ደግሞ ልክ ያሰብነው ነገር ደግሞ ሲሟላ ለእኛ በጣም ደስ ይላል። ዋና ሀሳባችን ተማሪዎችን ለማበረታታት እና ወደፊት ኢትዮጵያ ፊውቸሮች እነሱ ስለሆኑ ወጣቶቹ እኛም ካለንበት ብዙ ሌቭል አልፈው ዓለምን ኢትዮጵያን ወክለው እንዲደርሱ፣ እዛም ደረጃ እንዲደርሱ ለመገፋፋት ስለሆነ ለእኛ በጣም ደስ ሚለን ዋናው ስራችን ነው ነ ስራችን እንደተሳካ ነው። በዚህ የተለየ አቀራረቧ ተወዳጅነትን እያተረፈች የመጣችው ወጣት ድምፃዊት ቸሊና የሺ ወንድም ዝግጅታቸውን ካቀረቡት አንዷ ነበረች። የሙዚቃ ተማሪዎችን ጉጉት እንደምትረዳ ትናገራለች። ሌላ ጊዜ ሾስ ከምንሰራው ቀን የበለጠ ዛሬ ነርበሶኝ ነበረ። ምክንያቱም ሌላ ጊዜ መዝናኛ ነው፣ ሰውም ሊዝናና ይመጣል። እኔም እየተዝናናው ደስ እያለኝ የሚሰራው ስራ ነው። ዛሬ ግን የምር ህይወታቸው የሚለውጥ ነገር እና ከልባቸው የሚነካቸው ነገር ስለሆነና ምን ያህል በቃ ተጨናነኩኝ እኔ ለራሱ No, but I'm but I'm just nearly gonna put it out or start. Uh summertime. Uh just standard. And it's more crewing a better. Okay. <laughs> summertime, child the living is easy. Fish are jumping out and the curtains high. Your daddy's a re pretend ከዘንድሮ የጃዝ ወር የሙዚቃ ዝግጅቶች አንዱ በወሎ ደሴ መካሄዱ እንዳስደሰታቸው ተማሪዎቹና አዘጋጆቹ ተናግረዋል። እነርሱ እንዳሉት የአራቱ ቅኝቶች መገኛ የሆነው አካባቢ ለዚህ አይነቱ በዓል ትክክለኛ ምርጫ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዛሬው የጋቢና ጉዟችን እንግዲህ ይሄንን ይመስል ነበር የያዝናቸው ዝግጅቶች። በፌስቡክ ደግሞ አስተያየቶቻችሁን ስታደርሱን አምሽታችኋል። እናመሰግናለን። በቀጥታ አት ቪ ማሀሪክ ላይ በትዊተርም እንዲሁ አስተያየቶቻችሁን አድርሱን ሀሽታግ ጋቢና ቪዮን በመጠቀም ስናስተናግዳቸው ያምሽ ነው። ያው እኔ መስታወት አድረጋ እና ሄኖክ ሰማእግዜር ነን። መልካም ምሽት እያልን ሰናበታለን። ደናምሹ